አናንያ ሶሪና ኤልያስ ገብሩ የተባሉ ሁለት ጋዜጠኞችና የኢንተርኔት አምደኞች ክስ ሳይመሰረትባቸውና የታሰሩበትን ምክንያት በይፋ ሳይነገራቸው ከሶስት ወር በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምፅ ሬዲዮ ገለጹ። ወጣቶቹ በጽሁፍ ሀሳባቸውን ከመግለጽ ውጭ የሰሩት ወንጀል የለም ብለዋል ቤተሰቦቻቸው። መንግስት በበኩሉ የታሰሩ ካሉ ወይም ሙያው የሚጠይቀውን የጋዜጠኝነት ስነ ምግባር ባለማክበራቸው ወይም ደግሞ ጋዜጠኞች ባለመሆናቸው ነው ብሏል። የጋዜጠኞች ደህንነት ተሟጋች ሲፒጄ ጋዜጠኞችና የኢንተርኔት ድረገጽ ጸሐፊዎች የታሰሩት ስለ ጻፉ ብቻ ነው፣ በአስቸኳይ ሊፈቱ ይገባል ማለቱ ይታወሳል። ጽዮን ግርማ ዝርዝሩን ይዛለች። የጋዜጠኛ አናንያ ሶሪ ባለቤት ወይዘሮ ቤዛዊት ሀይለ ጎርጊስ ባለቤቷና የሶስት አመት ተኩል ሴት ልጇ አባት ተይዞ ከታሰረ ሶስት ወር እንዳለፈው ትናገራለች። ባለቤቷ በተለያዩ መጽሔትና ጋዜጦች ላይ መጻፉን በድረ ገጾችና በፌስቡክ ገጹ ላይ ሀሳቡን ማንጸባረቁንና በየትኛው ሚዲያ ላይ ሀሳቡን በነጻነት ሲገልጽ ከመመልከቷ ውጪ ሌላ የሰራው ወንጀል እንደሌለ ትናገራለች። ህዳር ስምንት ቀን 2009 ዓመተ ምህረት ወደ አሜሪካ ኤምባሲ ለስብሰባ በመሄድ ላይ ያለ ከመንገድ ላይ ተይዞ መታሰሩን ከማወቅ ውጭ ሌላ ምንም የምታውቀው ነገር እንደሌለም ትገልጻለች። ምንም ነገር አናውቅም፣ በምን ተጠርጥሮም እንደሆነ እስር ቤት ብቻ ነው ያለው። አሁን ወደ ህግ ፊትም ቀርበው ቻርጁም የተነገረው ነገር የለም እና ይሄ ይሄ ሰው እንግዲህ ከጋዜጠኝነቱ በስተጀርባ ባለቤት ነው፣ የልጅ አባት ነው። የእሱ ቤት አለመኖር በጣም የሚጎዳው ነገር አለና፣ ይጎዳለች፣ ወንድም ይጎዳል፣ እህቶቹ ይጎዳሉ። እና የእሱ ከቤት መታጣቱ ለእነሱ እንደ ዞር ማድረግ መስሎ የሚታይም ለእኛ ደግሞ እጦት ነው። አናኒያ ሶሪ በታሰረበት ቀን እንዲሁ በተለያዩ ጋዜጦችና መጽሔቶች ላይ ከሪፖርተርነት እስከ አዘጋጅነት በመስራት የሚታወቀው ጋዜጠኛ ኤልያስ ገብሩም አብሮ እንደታሰረ ቤተሰቦቹ ይናገራሉ። በተጨማሪም ከዚህ ቀደም ከነ ሀብታሙ አያሌው ጋር በእስር የነበረው የአንድነት ፓርቲ አባል ዳንኤል ሽበሽም አብሮ ታስሯል። ጋዜጠኞቹ አሁን ስለሚገኙበት ሁኔታ በቅርብ እንደሚከታተል የገለጽልን የቅርብ ወዳጅ ነኝ ያለ አንድ ግለሰብ ለአሜሪካ ድምፅ አስረድቷል። መጀመሪያ ገርጂ ፖሊስ ጣቢያ ነበሩ። ከዛ ደግሞ ከሶስት ቀን በኋላ ወደ ቦሊክ ከተማ ፖሊስ መምሪያ ያመጧቸው። አሁን ደግሞ ካሉበት ፖሊስ ጣቢያ የመብት ጥያቄ አንስተው ነበረ። ያነሱት ምንድን ነው? እስካሁን ድረስ ከሶስት ወሮ በላይ ታስረናል። ስለዚህ ከሰርንበት ምክንያትን አላወቅ ነው። ኮማንድ ፖስት ፖሊስም ካለ ይምጣና ያናግረን። ከእኛ በኋላ መጥተው ሶስት ዙር ሁለት ዙር እየሄዱ ስልጠና ይመጣሉ። እኛ ግን ቁጭ ብለናል። ክስም ከሆነ ክስም መስርችብን ብለ ጠይቋቸው ነበር። ያንን ምላሽ በሚጠብቁበት ሰዓት ነው እንግዲህ ማታ ላይ መጥተው እነሱ እንዳለ በታትነዋቸዋል። አንደኛ ነው አናንያ ሶሪ አሁን ነው ያለበት ካዛንቺስ ስድስተኛ ፖሊስ ጣቢያ የሚባለው ነው ያለው እዛ ምስል ላይ ይገኛል። ከዛ በመቀጠል ግን ኤልያስ ገብሩ ደግሞ ፖፑላሪ ፖሊስ ጣቢያ ነው የታሰረው የጨርቁስ አካባቢ ነው የሚገኘው። ሶስተኛው ግን ያለው አቶ ዳንኤል ሽበሺ ቄራ አካባቢ መስጊዱ አጠገብ ያለ ጊዜያዊ ፖሊስ ጣቢያ ነው የሚለው ነው። የጋዜጠኛ ኤልያስ ገብሩ እህት ሰላማዊት ገብሩ የምትኖረው ከአዲስ አበባ ወጣ ብላ በምትገኘው ሆለታ ከተማ ነው። ወንድሟ ከመታሰሩ ውጪ ስለታሰረበት ምክንያት ሳታውቅ ከሶስት ወር በላይ እንዳለፈ ትገልጻለች። መረጃ የለም ማለት ጋዜጠኛ መሆኑንና ያመነበትን ነገር እንደሚሰራ ብቻ ነው እንጂ የምናውቀው ሌላ ነገር፣ የሰራ ወንጀልም የለም የጻፈው ጽሑፉም የለም፣ ምንም የምናውቀው የለም። ከካፌ እንዲያዙት ብቻ ነው የምናውቀው ማታ ላይ ማለት ነው አንድ ሰዓት አካባቢ ህዳር ስምንት ላይ ያስገቡት እስር ቤት ማለት ነው። ሄደን ከመጠየቅና ቀለብ ከማድረስ በስተቀረ የሚጠየቅም አካል ጠፋ። የሚሉትም ነገር የለም፣ ምንም ነገር የለም። በቃ እንደዚህ ዝም የተባለ ነገር ነው። እኛ ክፍለ ሀገር ነው ያለንን ከአዲስ አበባ አርባ አራት ኪሎ ሜትር ሁለት ነው። በትራንስፖርት ሁለት ሰዓት ያስኬዳል መሄጃ ብቻ ማለት ነው። መመለሻም ሁለት ሰዓት። ስለዚህ እኔ አሁን እኔም ስራ ላይ ነው ማሳልፈው፣ እናቴም ስራ ላይ ነው የምታሳልፈው። አባቴ እንኳን ቤት ነው ያው ትንሽ አቅምም ከበድ ህመምተኛም ስለሆነ፣ በሳምንት ነው ብቶሻል ሄደን ልናየው የምንችለው። በየቀኑ እንኳን ሄደንም ቀለብም አናደርስለትም በየቀኑ ሄደንም ማግኘት አንችልም። ወደ እግዚአብሔር ከመጪውና ከማልቀስ በስተቀር ሌላ አማራጭ የለንም። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር። ከህግ ውጭ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች ሊፈጥሩ ይችላሉ። ያንን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይሄ የተጻፍሮ የሚታይበት ሁኔታ ይኖራል ማለት ነው። የጋዜጠኛ አናንያ ሶሪ ባለቤት በበኩሏ አናንያ ከጋዜጠኝነት ውጪ ሌላ ሙያ የለውም ትላለች። ጽፏልም፣ ዘልፏልም፣ ስህተት ሰርቷልም ከተባለ እኮ እድል አግኝቶ መጠየቅ ነበረበት። እንዲሁ እስር ቤት ያለ ምክንያት ማስቀመጥ ምን ይባላል? ስትል ትጠይቃለች። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ ከሳምንት በፊት ጋዜጠኞችን በተመለከተ መንግስት ሰዎች ስለ ጻፉ ብቻ አይታሰሩም በሚል የሰጠውን መግለጫ በተመለከተ ተጠይቀው ይህን ምላሽ ላይ ሰጥተው ነበር ኢትዮጵያ ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሀቅ ነው። ሌላኛው ሀቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸውን መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር፣ ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ስራ ነው ብሎ መናገር ከእውነት የራቀ ተግባር ነው። የጋዜጠኞች መብት ተሟጋቹ ሲፒጄ የዚህ ዓመት ሪፖርት መሰረት ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብፅና ከኤርትራ ቀጥሎ አፋኝ አገር በመባል በሶስተኛ ደረጃ ላይ ትገኛለች ብሏል።